የማኅበራዊ መገናኛ ዘዴዎች ቅኝት በመደበኛ መልኩ ይፋ ያልሆኑ ሆኖም የኢትዮጵያ ጉዳይ ያገባናልም አያገባንም የሚሉ የተለያዩ ትንንሽ ድርጅቶች እዚህም እዚያም እንዳሸን እየፈሉ ነው። ከሰሞኑ አንድ ሌላ ተቋቁሟል። ሸነግ ይሰኛል። በምህጻሩም ይሄኛው በእርግጥ ሌሎቹን ትንንሽ ድርጅቶች ለመወረፍ ብሎም ለመሳለቅ የተፈጠረ ምናባዊ ድርጅት ነው። የሸገር ነጻ አውጪ ድርጅት ሸነግ። ሸነግን ተደግፈው ብዙዎች ብዙ ተሳልቋል። ስላቆን አብረን እናደምጣለን። በእርግጥ ጋዜጠኛ ተመስገን ደሳለኝ የት ነው ያለው? ለዘጠኝ ቀናት የዘለቀ ጥያቄ በአስረኛ ቀኑ መልስ አግኝቷል። በጽሁፎቹ የተነሳ ለሶስት ዓመት እስራት የተዳረገው ጋዜጠኛ ተመስገን ደሳለኝ ካለፈው ሳምንት አንስቶ የት እንደሚገኝ እንደማያውቁ ቤተሰቦቹ መግለጣቸው የማኅበራዊ መገናኛ ዘዴዎች ዋነኛ መነጋገሪያ ሆኖ ቆይቷል። ደብረ ብርሃን ዳትኮም ሐሙስ ዕለት ባቀረበው የትዊተር ጽሑፉ ዘጠነኛ ቀኑ እስረኛው ጋዜጠኛ ተመስገን ደሳለኝ አሁንም ያለበት አይታወቅም ሲል ጽፏል። ተመስገን ደሳለኝ የታሰረው እንደ ጎርጎሪዮስ አቆጣጠር በ2014 ዓመት ነው። ኢትዮጵያ ለአሶሽትድ ፕሬስ ያለበትን እንደማታውቅ ተናግራለች ሲል በትዊተር ገጹ ያስነበበው ደግሞ ላውላድ ኢቦሌ ነው። ኢትዮጵያን ዲጄ የኢትዮጵያ ሙዚቃ ሰኞ ዕለት ባወጣው የፌስቡክ ጽሑፉ ጋዜጠኛ ተመስገን ደሳለኝ ከታሰረበት ዝዋይ እስር ቤት የለም ከተባለ ስድስተኛ ቀን ተቆጥሯል ብሏል። እዚሁ ጽሑፍ ስር ከተሰጡ አስተያየቶች መካከል አታክልቲ ገብረስላሴ ለአሸባሪ አዘኔታ የለኝም ሲሉ አጭር መልስ አስፍሯል። ፍጹም ጎሳዬ በፌስቡክ ገጹ የሚከተለውን ጽፏል። ቤተሰቦቹ በሄዱባቸው ቦታዎች ሁሉ ተመስገን የለም አሏቸው። እሺ ምን እናድርግ? የትስ እንፈልገው? አሁንም ደግመን እንጠይቃለን። መንግስት ተብዬው የትግራይ ነጻ አውጪ ቡድን ስለ ተመስገን ደሳለኝ አሳውቀን፣ ታህሳስ ስድስት ሲል ጽሁፉ ይጠናቀቃል። የጋዜጠኛ ተመስገን ደሳለኝ ታናሽ ወንድም ታሪኩ ደሳለኝ ተመስገን ያለበትን ሳያውቁ ከቆዩ በአስረኛው ቀን ዛሬ አርብ ታህሳስ ሰባት ቀን ተመስገን ደሳለኝን ዝዋይ እስር ቤት ለጥቂት ደቂቃ እንዲያዩት መደረጉን በፌስቡክ ገጹ ገልጧል። ተመስገንን አግኝተኗል ከአስር ቀናት በኋላ ከሰላሳ ደቂቃ በፊት ለሶስት ደቂቃ በዝዋይ እስር ቤት በልዩ ጥበቃ ለብቻው በሰባት ወታደሮች ተከቦ ተመስገንን አግኝተኗል ሲል ይጀምራል የታሪኩ የፌስቡክ ጽሑፍ ተመስገንን ስናገኘው ምንም ማውራት ባንችልም ሲራመድ እንደሚያስቸግረው አይተናል። እሱም ከሌሎቹ ህመሞቹ ውጪ ጨጓራው እጅጉን መታመሙን ነግሮናል። እስካሁን የት እንደነበረ ምን እንዳደረጉት ብንጠይቅም ወታደሮቹ መመለስም ሆነ መጠየቅም አይቻልም ብለው ከልክለውናል። ተመስገንን ከበው ካመጡት ወታደሮች መካከል ኃላፊያቸውን እስካሁን ለምን እዚህ እንዳለ አነገራችሁንም ስንለው፣ ተመስገንን እዚህ ያገኘነው ዛሬ ነው ብሎናል ይላል የታሪኩ ደሳለኝ የፌስቡክ ጽሑፍ። አልተጠናቀቀም፤ ጽሑፉ ይቀጥላል። የሆነው ሆኖ ተመስገንን አግኝተነዋል። ተመስገንን አጣነው ካልንበት ጊዜ አንስቶ ከጎናችን መሆናችሁን ላሳያችሁን ሁሉ እጅግ በጣም እናመሰግናለን። ታኅሳስ 7 ቀን 2009 ዓ.ም ምረት ሲል ጽሑፉ ይጠናቀቃል። በያዝነው ሳምንት ሰኞ ዕለት ዶቼ ቬለ ያነጋገራቸው ማንነታቸውን መግለጽ ያልፈለጉ የዙዋይ እስር ቤት ባልደረባ ጋዜጠኛ ተመስገን እዛው ዝዋይ እንዳለ ተናግረው ነበር። እንደዚህ አይነት ደግሞ ጭራሽ ተመስገን የሚባል የለም የሚባል ነገር የለም እኛ ጋ ነው አለ እንደዚህ አይነት የሚያስተላለፈ ሰው የለም የሚል እኔ አሁን አጣራውኩ በዛ ነው የነገርኩ። ስለዚህ አለ ታራሚው በከባድ እስር ሳይሆን እንደ ማንኛውም ታራሚ የሚኖርበት ቤት አለ። የዩናይትድ ስቴትሱ ኒውዮርክ ታይምስ በዚሁ ሳምንት በኢንተርኔት ዘገባው ባወጣው ጽሁፉ የፌዴራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ ተመስገን የት እንዳለ እንደማያውቁ ለአሶሺየትድ ፕሬስ ተናግሯል ሲል አትቷል። ይህ እርስ በርሱ የሚጣረስ መግለጫ መሰማቱ ብዙዎችን አስደምሟል። የሰብአዊ መብት ተሟጋች ድርጅቶች ተመስገን ደሳለኝ የት ነው ያለው የሚል ጥያቄ በማስቀደም እንዲፈታ የኢንተርኔት ዘመቻ መጀመራቸው የሚታወስ ነው። በርካታ የማኅበራዊ መገናኛ ዘዴዎች ተጠቃሚዎች ተመስገን ያለበት መታወቁ እፎይታ እንደሰጣቸው ገልጧል። በኢትዮጵያ መጠነ ሰፊ ሕዝባዊ ተቃውሞ ከተቀሰቀሰና የአስቸኳይ ጊዜ አዋጁ ከተደነገገ ወዲህ ለተወሰነ ብሔር የሚቆረቆሩ ድርጅቶች መቋቋማቸው በማህበራዊ መገናኛ ዘዴዎች እየተነገረ ነው። እነዚህን አብዛኞቹን ድርጅቶች በማህበራዊ የመገናኛ አውታሮች ከሚወረወሩ እሰጥ አገባዎች ባለፈ ግን ማን እንዳቋቋማቸው በይፋ የሚታወቅ ነገር የለም። የሸገር ነፃ አውጪ ድርጅት በምህፃሩ ሸነግ በኢንተርኔት የማህበራዊ መገናኛ ዘዴዎች ተጠቃሚዎች ተፈጥሮ ሰሞኑን በርካቶች ሲሳለቁበት የቆዩበት ርዕስ ነው። የኢህአዴግ ደጋፊ የሆነው ከበደ ካሳ በፌስቡክ ገጹ ምንድን ነው ነገሩ? ሰሞኑን ፌስቡክ በደረሰበት ዝር አላልኩም ነበር መረራ ጉዲና ይፈታ ተመስገን ደሳለኝ ጠፋብን የሚለው አጀንዳ ላይ የዘጋሁትን ፌስቡክ ዛሬ ስከፍተው ወሬ ሁሉ ሸነግና ሰገጤ ብቻ ሆኗል ሲል አስነብቧል። አዲስ አበባ ከገባ ዘጠኝ ዓመት እንደሞላው የተናገረው ከበደ ካሳ ለመሆኑ እኔ ማን ነኝ? ሰገጤ ነኝ ወይስ ሸነግ ይቀበለኛል? ሲል ጽሑፉን አጠቃሏል። አማር ቢን ያሲር በትዊተር የሚከተለውን ጽፏል። ሸነግ ወይንም ሸገር ነፃ አውጪ ግንባር ነፃነቱን ባገኘ ማግስት ከሚያከናውናቸው ስራዎች አንዱ ሸገርን ዙሪያዋን በግንብ ማጠር ነው። ታምራት ነገራ ደግሞ እረ ለመሆኑ የሸነግ መስራቾች እኛን አንጋፋ የሸገር ታጋዮች ለምን አላማከሩንም? ይሄ በጣም በጣም ያነጋግረናል ሲል ተሳልቋል። አሁን ዘግይቶ በደረሰን ዜና መሰረት ሁለት ሰገጤዎች ወደ ጀግናው የሸነግ ሰራዊት የጦር ካምፕ ተመሳስለው በመግባት ባላምስ ብሩን ሮኬት አፈንድተው ለማምለጥ ሲሞክሩ በሸነግ የደህንነት አባላት ሙሉ በሙሉ ተደምስሷል። አብዮታዊት ሸነግ ወይም ሞት፣ ድል ለጭቁኑ ቂነግ ሲል የተሳለቀው ደግሞ ሸነግ በሚል ርዕስ የወጣ ገጽ ነው። ቂነግ ይህም ምህጻር መሆኑ ነው፣ የቂርቆስ ነፃ አውጪ ግንባር ለሚለው የተሰጠ ነው። ቢንያም ሀብታሙ በፌስቡክ ገጹ ያሰፈረው ጽሁፍ ከአልጀዚራ ተደውሎልኝ ነበር ፣ ስለ ኤስኤልኤፍ ማለትም ሸገር ሊብሬሽን ፍሮንት መረጃ ፈልገው ሲል ይንደረደራል። የውጭ ሚዲያዎች ሳይቀሩ አምርሯል የሚለው ጽሁፍ የሳቅ ምልክት ያስከትልና፣ ለማንኛውም መረጃውን በእንግሊዝኛ እስከማሰናዳ እችን እንኳን በአማርኛ በማለት ቀጣዩን አስፍሯል። ገንዘብ ሳሙና ነው፣ ይሙለጨለጫል። ጀለስካ ተክዝ ሙድ መያዝ ይበጃል። ሸነግ ሸነግ አሉት ስሙን አሳንሰው ከስንግ ይበልጣል አንድ የለቀመሰው የቢኒያም ጽሑፍ ዝንበልና ሸነግን ደግፍ በሚል ሃሽታግ በተደረገበት ሀረግ ይጠናቀቃል። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ማክሰኞ ዕለት ባወጣው ዘገባ ኢትዮጵያ ውስጥ ከሰኔ እስከ ህዳር ባሉት ወራት ውስጥ 16 ድረ ገጾች ተዘግተው እንደነበር በኢንተርኔት አስነብቧል። የማህበራዊ መገናኛ አውታሮችና ጠንካራ ትችት የሚያቀርቡ ድረገጾች መዘጋታቸውንም ገልጧል። ኢትዮጵያ ውስጥ ሁሉን አቀፍ የሆነ የኢንተርኔት ግንኙነት መቆጣጠሪያ ስልት በእንግሊዝኛ ምጻሩ ዲፒአይ ጥቅም ላይ መዋሉንም ደርሼበታለሁ ሲል አስነብቧል። ታግዶ የነበረው የተንቀሳቃሽ ስልክ የኢንተርኔት አገልግሎት መከፈቱ ቢነገርም በአሁኑ ወቅት ብዙዎች አንዳንድ የማህበራዊ መገናኛ ዘዴዎችን ለመጠቀም መቸገራቸውን ሲናገሩ ይደመጣል። ከዚህ ቀደም ከኢትዮጵያ በኢንተርኔት በነፃ ይሰጡ የነበሩ ትችቶች አሁን ቁጥብነት ይስተዋልባቸዋል። በቀጣዩ አጠር ያለ የሰለሞን ሳሌ ግጥም እናሳርግ፣ ከፌስቡክ ገጹ የተገኘ ነው። እንዲህ ባለ ዘመን ብቻውን የሚኖር የለምና ኗሪ፣ የለምና ቀሪ በየየ ብቻ ቆዝሞ የሚያስቆዝም የለምና ኩራፊ፣ የለምና ፈሪ። የጨነቀው ጊዜ መሪም ይጠይቃል እንኳንስ ተመሪ። አድማጮች፣ በማኅበራዊ መገናኛ አውታሮች ሰሞኑን ጎልተው የወጡ ሁለት አበይት የመነጋገሪያ ርዕሶችን ያስተነተንበት የዛሬው የማኅበራዊ መገናኛ ዘዴዎች ጥንቅር በዚሁ ይጠናቀቃል። ማንተጋፍቶት ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።